You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በእስላማዊ ስቴት መሪ አቡበከር አልባግዳዲ ሞት የዓለም መሪዎች አታያቸውን እየገለጡ ነው የተቃዋሚ ቡድን መሪው የኦሎሩ መዝጊያ ሥነ ሥርዓት ላይ ሳይደርሱ ቀሩ የሚሉት ግንባር ቀደም ዜናዎቻችን ናቸው። የአውስትሬልያ ጠቅላይ ሚኒስትር ስኮት ሞሪሰን የእስላማዊ ስቴት መሪ ሶሪያ ውስጥ መሞትን ተከትሎ ሕዝብ ከሽብር አደጋዎች እንዳይዘናጋ አሳስበዋል። ዩናይትድ ስቴትስ የእስላማዊ ስቴት መሪ አቡበከር አልባግዳድ በልዩ ኃይሎች መከበባቸውን ባወቁ ወቅት ልጆቻቸውን ጨምረው ራሳቸውን በራሳቸው ማጥፋታቸውን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ግድያው አንድ ጠቃሚ እርምጃ መሆኑን አንስተው ይሁንና የጸረ ሽብርተኞች ዘመቻው ይቀጥላል ብለዋል። አቶ ሞሪሰንም በበኩላቸው ዘመቻው ስኬታማ ቢሆንም የአውስትራሊያውያን ደህንነት ጠብቆ የማቆየቱ ጉዳይ ግና ተጨማሪ ሥራዎችን እንደሚጠይቁ ሲያሳስቡ ስጋቱ እንደሚቀጥል ልብ እንላለን። ጥንቁቅ በመሆኑም መቀጠል ግድ ይለናልና በመላው ዓለም ካሉ ሽርካዎቻችን ጋር ነቅተን መሥራቱን አናቋረጥም። አገራችን ውስጥ ካለው አደጋም ከቶንም አንዘናጋም በማለት ተናግረዋል። የተቃዋሚ ቡድን መሪ አንቶኒ አልቤኒዚ የኡሉሩ ኮረብታ ላይ የመውጣት መዝጊያ ሥነ ሥርዓት ላይ መገኘት ባይችሉም ሌበር በመልካም ሁኔታ ተወክሏል ብለዋል። የሌበር ሴናተር ፓት ዶድሰን ጠቅላይ ሚኒስትር ስኮት ሞሪሰን በመዝጊያ ሥነ ሥርዓቱ ላይ ከመገኘት ይልቅ በኔትፖል ግጥሚያ ላይ መገኘትን መርጠዋል ሲሉ ተችተዋል። አቶ አልቤኒዚ ነባር ዜጋ የሆኑት የሌበር ምክር ቤት አባሏ ሊንዳ በርኒ ከሌሎች ባልደረቦቻቸው ጋር ሆነው መገኘታቸው አጥጋቢ እንደሆነ ሲገልጡ ማለፊያ በአንድ ጊዜ ሁለት ቦታ መገኘት አልችልም። እዚህ ተገኝቻለሁ። ሌበር ግብዣውን አስመልክቶ በበርካታ አባላቱ ተወክሎ ተገኝቷል ብለዋል። በሰሜን ምዕራብ አውስትሬልያ ከቁጥጥር ውጪ በሆነ የደን ቃጠሎ ሳቢያ ሕይወቶችና ቤቶች ለአደጋ ተጋልጧል። ለሐምሌት ግሮቭ፣ ባንገሮን፣ በርዱ ዶንስ፣ እና የሳቫና ሃይትስ ማኅበረሰብ አባላት የእሳት አደጋ ማስጠንቀቂያ ተሰጥቷል። የተወሰኑ መንገዶችም ተዘግተዋል። ቃጠሎው ኦክቶበር 23 የጀመረ ሲሆን 1500 ሄክታር አጋይቷል። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በእስላማዊው ስቴት መሪ አቡበከር አልባግዳዲ ሞት የዓለም መሪዎች አታያቸውን እየገለጡ ነው። ተቃዋሚ ቡድን መሪ የኦሎሮ መዝጊያ ሥነ ሥርዓት ላይ ሳይደርሱ ቀሩ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።